guyyoota ittaanaan barreeffamoota wantoota ijoo ta'an. የአሜሪካ ድምጽ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቴት 25 2017 ዓ ም ዝግጅታችን ጀመረ። ከጎንደር ወደ ባህር ዳር ሲጓዙ የነበሩ ከባድ መኪኖች በታጣቂ ሲቃጠሉ አንድ አሽከርካሪ መገደሉ ተገለጸ ቦታው አዲስ ዘመን ጣራ ገዳ የሚባል ቦታ ነው ልዩ ስሙ የታጠቁ ሀይሎች ስድስት መኪና አቃጥለዋል የመኪና ዳታ ያድርሰዋል በመኪናዎች ላይ በድንጋቴ የወደቁ መኪናዎች አሉ በግምት ከአስር ሹፌር በላይ ታፍነው ተወስደዋል አንድ ሹፌር በነበረው ተኩስ ልውውጥ አንድ ሲሞት አንድ ቁስለኛ ሆኗል። በዚህ ዙሪያ በምሽቱ ዘገባለን ሌሎች ጥንቅሮችም ይኖሩናል ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ እየመራው አይደን ገረመው አብሬያችሁ እቆያለሁ ብርሃን ኃይሉ ስርጭቱን ታቀናብርልናለች ዋና አዘጋጇ ጽዮን ግርማ ናት የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያ ሁላችሁም አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ከአለም ዙሪያ ወደ ተሰናዱት ዜናዎች ነው የምናልፈው አሉላ ከበደ አመሰግናለሁ። ሄደን ጤና ይስጥልኝ። እንደምናመሻችሁ ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያ ምርሶቹን የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ወደ ዩናይት ስቴትስ የሚገቡ ምርቶች ላይ አዲስ ቀረጥ መጣላቸውን ተከትሎ ካናዳ፣ ሜክሲኮና ቻይና የአጸፋውን እርምጃ እንወስዳለን አሉ። አውሮፓን ዳግም ማስታጠቅ የአውሮፓ ህብረት የተግባር ጥሪ ተሰምቷል። የሮማ ካቶሊክ ሊቀ ጳጳስ አባ ፍራንሲስ ለመጸለይ ምእመናን በቅዱስ ጴጥሮስ አደባባይ ተሰባስበዋል የሚሉት ይገኙበታል። ወደ ዝርዝሩ የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ አዲስ ቀረጥ መጣላቸውን ተከትሎ ካናዳ ሜክሲኮና ቻይናም በየበኩላቸው የአጻፋ እርምጃ እንወስዳለን ሲሉ አስጠነቀቁ። ዩናይት ስቴትስ ሁለቱ ዋና ዋና የንግድ ሸሪኮቿ ሜክሲኮ እና ካናዳ በሚልኳቸው ምርቶች ላይ የጣለችው አዲስ የ25 በመቶ ቀረጥ ዛሬ ተግባራዊ ሲሆን በተመሳሳይ ዛሬ የሚጀምረውና ዩናይት ስቴትስ በቻይና ምርቶች ላይ የጣለችው ቀደም ሲል አስር በመቶ የነበረው ተጨማሪ ቀረጥ በእጥፍ አድጎ 20 በመቶ ማስገባቷ ተገልጧል። አውሮፓን ዳግም ማስታጠቅ የአውሮፓ ህብረት የተግባር ጥሪ ዋሽንግተን ለዩክሬን የምትሰጠውን የጦር መሳሪያ እርዳታ ድንገት እንዲቋረጥ በተደረገበት በአሁኑ ወቅት ሀሳብ የገባቸው የአውሮፓ ህብረት መሪዎች ከሩሲያ ወታደራዊ እንቅስቃሴ ጋር በተዛመደ የህብረቱን የመከላከያ አቅም ለማጎልበት በሚያስችሉ መንገዶች ዙሪያ ለመምከር የፊታችን ሐሙስ ብራስልስ ላይ እንደሚሰባሰቡ ተመልክተዋል። ጥያቄው የአውሮፓ ደህንነት በተጨባጭ አደጋ ላይ ወድቋል፣ ወይም አውሮፓ ደህንነቷን ለማስከበር የምትወስደውን ኃላፊነት ማሳደግ አለባት የሚለው አይደለም፣ ያሉት የአውሮፓ ኮሚሽነር ኡርሱላ ቫንደርሊን ከጉባኤው አስቀድሞ በሰጡት አስተያየት በርካታ ዝርዝሮች ያቀፈውን የ840 ቢሊዮን ዶላር የመከላከያ በጀት እቅድ 27 አባል ሀገራት ላሉት ህብረት አቅርበዋል። አክለውም ከፊታችን ያለው ትክክለኛ ጥያቄ አውሮፓ ሁኔታው በሚጠይቀው ደረጃ ቁርጠኛ ምላሽ ለመስጠት ብሎም በሚፈለገው ፍጥነትና እቅድ ለመስራት ዝግጁ መሆኗን ማረጋገጥ ነው ብለዋል። ኮሚሽነሩ ያስተላለፉት ይህ መልእክት የዩናይትድ ስቴትስ የአጋርነት ተሳትፎ የሚጓደልበት ሁኔታ ሊፈጠር ይችላል በሚል ስጋት የአገሪቱ መሪዎች በተገኙበት በርከት ያሉ አስቸኳይ ስብሰባዎች ላይም ተስተጋብተዋል። ዋሽንግተን የአውሮፓ መሪዎች ተጨማሪ ኃላፊነት እንዲወስዱ በሚል ለአመታት ስታሰማ የቆየችው ጥሪና የወቅቱ ሁኔታ ተደማምረው አዲሱን የአውሮፓ መከላከያ ወጪ ዕቅድ ቅርብ አድርገውታል። ለሮማው ካቶሊካዊት ሊቀ ጳጳስ አቡነ ፍራንሲስ ለመጸለይ ምእመናን በቅዱስ ጴጥሮስ አደባባይ ተሰባስበው ውለዋል። በመተንፈሻ አካላት መምሳቢያ ጥብቅ የሕክምና ክትትል እየተደረገላቸው ለሚገኙት የሮማው ካቶሊክ ሊቀ ጳጳስ አባ ፍራንሲስ ለመጸለይ ከዓለም ዙሪያ የተጓዙ በርካታ ምዕመናን ዛሬ ማክሰኞ ሮም በሚገኘው የቅዱስ ጴጥሮስ አደባባይ ተሰባስበዋል። ቫቲካን በትላንትናው ዕለት ይፋ እንዳደረገው በሮሙ የጌምሊ ሆስፒታል የሚገኙ ሐኪሞች ከሊቀ ጳጳሱ ሳምባ ከፍተኛ መጠን ያለው ፈሳሽ ማውጣታቸው ተመልክቷል። የሕክምና አገልግሎቱ በተደረገላቸው ወቅት አባ ፍራንሲስ ንቁ እንደነበሩና ቆይቶም ሰውነት ውስጥ ጠልጎ ሳይገባ መደረግ የሚችል አጋዥ የመተንፈሻ መሳሪያ ተሰጥቷቸው እንደነበር ታውቋል። አባ ፍራንሲስ ካለፈው የካቲት ሰባት ጀምሮ ሁለቱንም ሳምባቸውን ላጠቃ የሳምባ ምችና የተወሳሰብ የመተንፈሻ አካላት ህመም ሕክምና ሲደረግላቸው ቆይተዋል። እንደ አውሮፓውያን የዘመን አቆጣጠር መጋቢት 2013 አንስቶ የጵጵስና ስልጣናቸውን የተረከቡት አባ ፍራንሲስ ከዚያን ጊዜ አንስቶ ለረዥም ጊዜ የአደባባይ ከአደባባይ ለማራቅ የተገደዱበት የአሁኑ የመጀመሪያው መሆኑ ተገልጠዋል። ግጭት በቀጠለበት ኢትዮጵያ ውስጥ በወባ ወረርሽኝ የሚሞተው ሰው ቁጥር የጨመረ መሆኑ ተነገረ። በአንድ ወር ዕድሜ ውስጥ አራት ህጻናት ልጆቻቸውን በወባ ወረርሽኝ መንጠቃቸውን ሳጊ የተናነቃቸው የተናገሩት አቶ ለማ ተፈራ የተባሉ በሚኖሩበት የኦሮሚያ ክልል የቀጠለው ግጭት ባይኖር ኖሮ የልጆቻቸውን ህይወት ማትረፍ ይቻል ነበር ብለው እንደሚያምኑ አስረድተዋል። አርሶ አደሩ አክለውም በግጭቱ ሳቢያ መንደራቸው ውስጥ ለወባ መከላከያ የሚረዳ መድኃኒትና የህክምና አገልግሎት አልነበረም ሲሉ በስልክ ላነጋገራቸው የኤኤፍፒ ዘጋቢ አስታውቀዋል። ክብራትና ክብራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ከዓለም ዙሪያ የተሰባሰበውን የምሽቱን ዜና ያደረሰን አሉላ ከበደን እናመሰግናለን። መስተናደውን በመምራት ኤደን ገረመው፣ ብርሃን ኃይሉ ስርጭቱን በማቀናበር የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያው እንዲሁም ዋና አዘጋጅ ጽዮን ግርማ ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ ለምሽቱ ቀዳሚ ወዳደረግ ነው ወደ አብይ ርዕሳችን እንሻገር። ከጎንደር ወደ ባህር ዳር ሲጓዙ የነበሩ ከባድ መኪኖች በታጣቂዎች ሲቃጠሉ አንድ አሽከርካሪ መገደሉ ተገለጸ። በአማራ ክልል ባለፈው ሳምንት አርብ የካቲት 21 ቀን 2017 ዓ ም ከጎንደር ወደ ባህር ዳር መስመር ወደ ውጭ የሚላክ ሰሊጥ ጭነው በመጓዝ ላይ በነበሩበት ወቅት ጣራ ገዳም በተባለ ቦታ ታጣቂዎች ተኩስ ከፍተው አንድ አሽከርካሪ መገደሉን ሌላ አንድ መቁሰሉን እንዲሁም ሌሎች አስር አሽከርካሪዎች መታገታቸውን ጉዳዩን በቅርበት የሚያውቁና ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ ግለሰብ ተናግሯል። የአማራ ክልል መንግስት ለክልሉ ብዙኃን መገናኛ በሰጠው መግለጫም ጽንፈኛ ሲል የጠራው ታጣቂ ቡድን አድርሶታል ባለው ጥቃት ስድስት ሰሊጥ የጫኑ መኪኖች መቃጠላቸውን አስታውቋል። በዙሪያ የተጠናቀረው ዘገባ ይቀጥላል። ስሙና ማንነቱ በዘገባው ላይ ቢጠቀስ ለደህንነቱ እንደሚያሰጋው የተናገረና ጉዳዩን በቅርበት እንደሚያውቀው የገለጸ አንድ ግለሰብ በጥቃቱ አንድ አሽከርካሪ መገደሉን፣ አንድ ሌላ መቁሰሉን አስር የሚጠጉ አሽከርካሪዎች ደግሞ ታግተው መወሰዳቸውን ጠቁመዋል። ጥቃቱ የደረሰው ወደ ሁለት መቶ የሚጠጉ ተሽከርካሪዎች በጸጥታ ኃይሎች ታጅበው እየተጓዙ በነበሩበት ወቅት ታጣቂዎቹ ወደ መጨረሻ አካባቢ ላይ የነበሩት መኪናዎች ላይ ተኩስ በመክፈታቸው እንደሆነም ተናግረዋል። ቦታው አዲስ ዘመን ጣራ ገደ የሚባል ቦታ ነው። ልዩ ስሙ የጣጠቁ ኃይሎች ስድስት መኪና አካጥለዋል። የመኪና ዳታ ያድርሰዋል በመኪናዎች ላይ በድንጋጤ የወደቁ መኪኖች አሉ። በግምት ከአስር ሹፌር በላይ ታፍነው ተወስደዋል። አንድ ሹፌር በነበረው ተኩስ ልውውጥ አንድ ሲሞት አንድ ቁስለኛ ሆኗል። የጫኑት ኤክስፖርት ነው። ሰሊጥ ነው የጫኑት። ሁሉም እያንዳንዱ ነው አራት አራት መቶ ኩንታል የጫኑ ሰሊጥ ነው የጫኑ ኤክስፖርት፣ ጅቡቲ በጅቡቲ ነው እየተጓዙ የነበሩ። ከተቃጠሉት በተጨማሪ ጉዳት የደረሰባቸው ተሽከርካሪዎች ቦታው ላይ ቆመው እንደሚገኙ ገልጸዋል። እማቸው ተመቷል ይህም ጉቦዲያቸው ተመቷል። ተመቶ በቆሞው ነው ያሉት። ከፊትም እንደዚሁ ይቆማሉ። ተቆርጠው እንደዚህ መኪና ጎማቸው ተመቶ ነፍሶ መሄድ አቅቷቸው አምለት አቅቷቸው ይቆማሉ። በግምት ከሀያ መኪና በላይ ይቆማሉ። ግለሰቡ የድርጊቱ ፈጻሚዎች በአካባቢው የሚንቀሳቀሱ ታጣቂዎች ከማለት ውጭ የታጣቂዎቹን ማንነት እንደማያውቁ ነው የገለጹት። የታጠቁ ኃይሎች ናቸው ግን ማን፣ ወዴት፣ እንዴት የሚለውን ያውቅና በአማራ ክልል በፋኖ እና በመንግስት የጸጥታ ኃይሎች መካከል በቀጠለው ግጭት ምክንያት አብዛኞቹ ጭነት ማጓጓዝ ላይ የሚሰሩ ከባድ ተሽከርካሪዎች በመንግስት የጸጥታ ኃይሎች እየታጀቡ እንደሚንቀሳቀሱ አሽከርካሪዎቹ ይናገራሉ። አስተያየታቸውን የሰጡን እኚህ ግለሰብ የአሁኑ ጥቃት የተፈጸመው ጭነት የያዙት ተሽከርካሪዎች ቁጥር በመብዛቱና የአጃቢዎች ቁጥር በመቀነሱ ነው ብለዋል። እንግዲህ እኔ ከሰባት ስምንት ጊዜ በሌታች ብሄጃለሁ። ወጣ ገባ ይላሉ። በአጋጣሚ ግን ምንድን ነው አሁን ኮምቦይው ስለበዛ ከአቅማቸው ቁጥጥራቸው በላይ ሆኖ ነበረ። በሰዓቱ በየቦታው ከገይንት ባህርዳር ከጀባ ጠብቀን ነው የምንጓዘው። ከጎንደር ባህርዳር እነዚሁ ጠብቀን ነው እየተጓዝን ያለ ነው። ስለዚህ ነገር የቆየ ነው። ሌላው በተመሳሳይ የደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁን ግለሰብ በዕለቱ ከጎንደር ወደ ባህር ዳር ሲያሽከረክሩ እንደነበር እና እነርሱ ካለፉ በኋላ ጥቃቱ መፈጸሙን ተናግረዋል። የነበረው የአጃቢ ጸጥታ ኃይል ቁጥርም አነስተኛ እንደነበረ ገልጸዋል። ሶስት ጋር ነው እኔ ካለብኩ በኋላ ነው ያስካሄደ ላይን እንኳ ቀጥታ በኋላ መኪኖች እንደተካተሉ ምናምን ነው ከነ ጭነታቸው የሰማ ነው አጋጣሚ ሙሉ ጀባ አልነበረም። የነበረው መከላከያ ነበረ የራሱን የራሳቸውን እንትኖች ነበረ ይዞ እየደ የነበረው ከአማራ ክልልና ከፌዴራል መንግስት በጉዳዩ ላይ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ትናንት ለአማራ ሚዲያ ኮርፖሬሽን በሰጡት መግለጫ የካቲት 21 2017 ዓ ም በደቡብ ጎንደር ዞን ልዩ ቦታው ጣራ ገዳም አካባቢ ጽንፈኛ ሲሉ የጠሩት ኃይል ሰሊጥ ጭነው ሲጓዙ በነበሩ መኪናዎች ላይ ጥቃት መፈጸሙን ተናግረዋል። ስ ያላነሱ የጭነት መኪናዎች ከጎንደር ወደ ባህርዳር አቅጣጫ ሲመጡ ጣራገዳም ዝቅ ብሎ የሚገኘው ደቡብ ጎንደር የሊቦ ከምከም ወረዳ ላይ ደፍጦ ቆይተው ጥይት በመተኮስ መኪናዎች ላይ ጎማዎችን በማፈንዳት ከጫኑት ተቀጣጣይም የሰሊጥ ፕሮዳክት ከመሆኑ ጋር ተይዞ እሱ ላይም በአብሪ ጥይትም በምንም በመምታት ንብረቱ እንዲወድ አድርጓል። ይህ ኃይል ጎንደር ዙሪያን ማዕከል አድርጎ የሚንቀሳቀስ ጽንፈኛና ዘራፊ ቡድን ነው። በዚህ ኃይል ምክንያት ከፍ ያሉ እነዚህ አስራ ስድስት የሚቃረቡ መኪናዎች ሁሉም የሚቃጠሉበት እድል ቀላል ነው የነበረው፣ ግን የጸጥታ መዋቅሩ ተሯርጦ በመድረስ አብዛኛዎችን ማትረፍ የቻለበት ነገር ግን ስድስት ተሳቢዎች የጫኑትን ሀብት ጭምር ምናልባትም የአንዱ ተሳቢ ከኋላ የተጫነው የተረፈ ይመስለኛል እንጂ የስድስቱ መኪናዎች ሙሉ በሙሉ ዲወድም ሆኗል። ይህ በዚህ እንዳለ በሾፌሮች ላይ በየጊዜው በታጣቂዎች የሚፈጸመው እገታ፣ ግድያ፣ ዘርፊያና መጉላላት እንዳማረራቸው በተለያየ ጊዜያት የአሜሪካ ድምፅ ያነጋገራቸው አሽከርካሪዎች ገልጸዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን ሀገር አቋራጭ የጭነት መኪና አሽከርካሪዎች በተለይ የመንግስት የጸጥታ አካላት በየከተሞች መግቢያ ላይ ገመድ ወጥረው ለሚሊሺያ፣ ለአስተዳደራዊ ስራ እና ለሌሎች አገልግሎቶች ክፈሉ እያሉ እንደሚያስገድዷቸው ተናግረዋል። በአንድ ጉዞ ከ10 ሺህ ብር በላይ እንደሚከፍሉ አክለው ተናግረዋል። ከተማ ልማት ይላሉ። በየከተማው አንድ ቦታ ቢሆን እኮ ችግር የለውም፣ ግን በየከተማው አሁን ለምሳሌ ከባህርዳር ከወጣሽ መራ ያለ ከመራ ዱር ቤቴ ያለ ከዱር ቤቴ ዳንግላ አለ ከዳንግላ አዲስ ቅዳም፣ አዲስ ቅዳም ኮሶወር አለ ወደ አስራ አንድ ሺህ ስምንት መቶ ብር አካባቢ በአንድ መኖር ሳይሆን ትግል ነው። ባለፈው ወር የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በቀበሌ በከተማና በወረዳ የሚገኙ ዜጎች የፍተሻ ኬላዎች መዘርጋት ማቆም እንዳለባቸው ማሳሰባቸው ይታወሳል። የፍተሻ ኬላ ክፍያ ኢኮኖሚውን አዝጋሚ እያደረገና የዋጋ ግሽበትን እያባባሰ መሆኑን በመግለጽ በየቦታው ገመድ አትወጥሩ ሲሉ ጥሪ ያቀረቡት ሚኒስትሩ የኬላ ክፍያው በድሃ የከተማ ነዋሪዎችና አርሶ አደሮች ላይ የዋጋ ጭማሪ እንደሚያስከትልም አመልክተዋል። በእጀባ የሚንቀሳቀሱ አሽከርካሪዎች ላልተፈለገ የጊዜና የገንዘብ ብክነት ተዳርገናል ሲሉ ለአሜሪካ ድምፅ የተናገሩም አሉ። ከጎንደር መተማ ወደ ጃዊ የተለያዩ ሸቀጦችን በመጫን እንደሚመላለስ የነገረን አንድ የከባድ መኪና ሾፌር ለደህንነቱ በመስጋት ስሙን አየር ላይ እንዳናውል ጠይቆ ሲናገር በአማራ ክልል ውስጥ ባለው የጸጥታ ችግር ምክንያት ወደሚፈልገው ቦታ ለመድረስ በመንግስት የጸጥታ ኃይሎች ታጅቦ እንደሚሄድ ገልጾ፣ መኪኖች እስከሚሰበሰቡ እና አጃቢ እስከሚመደብ ሁለት ሳምንት ይፈጃል። ይሄ ደግሞ ጊዜ ይወስዳል ብለዋል። በአንድ ላይ ተሰብስባችሁ ትቆይን ለሁለት ሳምንት ያክል አጅበን ነው የምናሳልፋችሁ አቴሉ አይነት ነገር ቸዋል እና እስከሚጠራቀም ድረስ ከሁለት ሳምንት በላይ በእርግጠኝነት ሁለት ሳምንት እንቆማለን፣ በእርግጠኝነት ማለት ነው። ሁለት ሳምንትም ቁመን ስለምናቅ፣ እየቆምንም ስለሆነ አሁን አንድ ሳምንት ይሆነኛ አንድ ሳምንት የሚሆን ደግሞ እቆማለሁ ማለት ነው። ይሄ ደግሞ ለእኛ ጊዜያችን እየተሻማን አሁንም እነሱ የሚያደርሱን ከተወሰነ ከተማ እስከ ተወሰነ ከተማ ድረስ ነው እንጂ የሚያጅቡን ሙሉን አጅቡ አያሳልፉም። ስለዚህ አሁንም ቀረጽ ፋኖ የሚያስከፍለው ቀረጽ አለ። እሱንም እንከፍላለን በተለያዩ ቦታ ላይ ስለዚህ ክፍያም እንከፍላለን። ሲቀጥል ደግሞ አሁን ትልቁ ችግር የሆነው ለእነሱ የሚተኮሰው ጥይት በብዛት ከእኛ ላይ ነው የሚያርፉ። የአሜሪካ ድምፅ ስለ ጉዳዩ ለአማራ ክልል ትራንስፖርትና ሎጂስቲክስ ባለስልጣን ኃላፊ አቶ ዘውዱ ማለደ በእጅ ስልካቸው ደጋግመን ብንደውል ስልካቸው ባለመነሳቱ ምክንያት ምላሻቸውን ለማካተት አልቻልንም። አድማጮቻችን የተከታተላችሁት ለምሽቱ ዐብይ ያደረግነውን ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢሰመጉ የተጣለበት እግድ ተነስቶለት ዛሬ ስራ መጀመሩን ገለጸ። በአራት የሲቪል ማህበረሰብ ድርጅቶች ላይ ተጥሎ የነበረው እገዳ መነሳቱንም ባለስልጣኑ ገልጿል። የሲቪል ማህበረሰብ ድርጅቶች ባለስልጣን ትላንት በኢትዮጵያ ሰብአዊ መብቶች ጉባኤ፣ የኢትዮጵያ የሰብአዊ መብቶች ተሟጋጅ ማዕከል፣ የመብቶችና ዴሞክራሲ እድገት ማዕከልና የህግ ባለሙያዎች ለሰብአዊ መብቶች በተባሉ የሲቪል ማህበረሰብ ድርጅቶች ላይ ጥሎት የነበረውን እገዳ ማንሳቱን አስታውቋል። ከነዚህ መካከል መካከል የሆነው አንጋፋው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዛሬ ወደ ስራ መመለሱን ገልጿል። ኬኔዲ አባተ ዘገባለሁ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን በሰብአዊ መብቶች ዙሪያ በሚሰሩ አራት የሲቪል ማህበረሰብ ድርጅቶች ላይ በተለያዩ ጊዜያት የጣለባቸውን እግድ ማንሳቱን ትናንት ሰኞ የካቲት 24 ቀን ባወጣው መግለጫ አስታውቋል። ከተቋቋማችሁለት አላማ ውጭ ተንቀሳቅሳችኋል፣ እንዲሁም ገለልተኛ አይደላችሁም የሚሉና መሰል የሕግ ጥሰቶችን ፈጽማችኋል በሚል ባለስልጣኑ በኢትዮጵያ ሰብአዊ መብቶች ጉባኤ፣ የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል፣ የመብቶችና የዲሞክራሲ እድገት ማዕከል ና የህግ ባለሙያዎች ለሰብአዊ መብቶች ላይ ለወራት ጥሎባቸው የቆየው እግድ ከትናንትናው ዕለት ጀምሮ በማስጠንቀቂያ መነሳቱን በመግለጫው ጠቅሷል። ከባለስልጣኑ ተጨማሪ አስተያየት ለማግኘት እያደረግነው ጥረት ሊሳካልን አልቻለም። እግዱ ከተነሳላቸው ድርጅቶች መካከል አንዱ የሆነው በኢትዮጵያ አንጋፋው የሰብአዊ መብቶች ተሟጋች ድርጅት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ከሁለት ወራት በላይ ተዘግቶ ከቆየ በኋላ ዛሬ ወደ ስራ መመለሱን አስታውቋል። የኢሰመጉ ዋና ዳይሬክተር ተስፋ ተስፋ የገመቹ ትላንትና ስለነበር እግዱ የተነሳው፣ ከዛሬ ጀምሮ ሁሉም ያሉን ዋናው መስሪያ ቤትም አብ ቀጠና ያሉ መስሪያ ቤቶቻችን ክፍቶ ነው ስራ መስራት እንዲችሉ ነው ያደረግነው። ከ33 ዓመታት በፊት በ1984 መስከረም ወር ላይ የተቋቋመው ኢሰመጉ ባለፈው ታህሳስ 14 ቀን በተጻፈ ደብዳቤ መታገዱን ተከትሎ በወቅቱ የቀረቡበትን ውንጀላዎች አስተባብሎ ነበር። እግዱ ከተጣለበት ጊዜ ጀምሮ ከባለስልጣን መስሪያ ቤቱ ጋር ተደጋጋሚ ውይይቶች መደረጋቸውን የገለጹት የኢሰመጉ ዳይሬክተር አቶ ተስፋዬ ገመቹ በልዩነቶቻቸው ዙሪያ መግባባት ላይ መደረሱን ተናግረዋል። በነበሩ ውይይቶች ያው የተረዳ ነው አንዳንድ የአካይ ልዩነቶች እንዳሉ እና እንግዲህ በእኛ በኩል ልክ ናቸው ብለን የምናምባቸው ነገር ግን በባለስልጣን መስሪያ ቤቱ ወይም በሌሎች አካላት ደግሞ ሌላ ለትርጉም የተጋለጠ ነገር እንዳለው እና በሌላ አቅጣጫ ለኢንተርፕሬት በሚደረግ እንደሱ አይነት ነገሮችን እንደተረዳ ነው። ያ በጣም ተጠንቅቀን እንደምንሰራ ነው የምናምነው። በሀላፊነት መንፈስ ገለልተኛ እንደሆንን ነው የምናምነው። ግን የምናወጣቸው መግለጫዎች ለትርጉም የመጋለጥ ነገር እንዳላቸው ነው እንግዲህ እነሱ የጠቀሱልንና ስለዚህ ያ ደግሞ ጠቃላይ አገራዊ ሰላም ላይ የሚያመጣው ተጽዕኖ ስለሚኖር በምናወጣቸው መግለጫዎችም የቃላት አጠቃቀማችን ላይ ከፍተኛ ጥንቃቄ ማድረግ እንደሚገባ ይህን ይህንን አይነት ነገሮች ነው እንግዲህ የተወያየ ነው በመግባባት ውይይታችን የተጠናቀቀ። ኢሰመጉ ታግዶ በቆየባቸው ጊዜያት ውስጥ ለሰብአዊ መብቶች መጠበቅ የነበረው ሚና ከመገደቡ ጀምሮ በስራውና በሰራተኞቹ ላይ በርካታ ተጽዕኖዎችና ጫናዎች መፈጠራቸውን የገለጹት አቶ ተስፋዬ በቀጣይነት እነዚህን ጉድለቶች በማሟላት ስራቸውን እንደሚቀጥሉ አብራርተዋል። በትናንትናው ዕለት እግዱ የተነሳላቸው ሌሎች ሶስት የሲቪል ማህበረሰብ ድርጅቶች ወደ ስራ መመለሳቸውን በይፋ አልገለጹም። ከኢሰመጉ ጋር በተመሳሳይ ጊዜ ታግዶ የነበረው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል በጉዳዩ ላይ አስቀድሞ መግለጫ ካወጣ በኋላ አስተያየት እንደሚሰጥበት ገልጾልናል። ባለፈው ህዳር ወር ላይ ተጥሎባቸው የነበረው እግድ ታህሳስ ሁለት ቀን ተነስቶላቸው ከአምስት ቀናት በኋላ በድጋሚ ታግደው የቆዩት የመብቶችና ዴሞክራሲ እድገት ማዕከል ካርድ እና የህግ ባለሙያዎች ለሰብአዊ መብቶች ኃላፊዎችን ለማግኘት ያደረግነው ጥረት ግን ለጊዜው አልተሳካም። በአራቱ የሲቪል ማህበረሰብ ድርጅቶች ላይ የተጣለው እግድ እንዲነሳ ተደጋጋሚ ጥረት ማድረጋቸውንና የመፍትሄ ሀሳቦችን ማቅረባቸውን የገለጹት የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት እግዱ መነሳቱን እንደሚያደንቁ በመግለጫ አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በዩናይትድ ስቴትስ ኢሊኖይ ግዛት የሚኖሩ ሙስሊም አሜሪካውያን የቅዱስ ረመዳን የጾም ወር በጀመሩበት ወቅት የስድስት ዓመቱ የፍልስጤም ተወላጅ አሜሪካዊ በመግደል በተከሰሱት ግለሰብ ላይ የጥፋተኝነት ውሳኔ ተላልፏል። የአሜሪካ ድምጿ ኬን ፋራቦ ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች። በኤሊኖስ ግዛት ነዋሪ የሆኑት የቤተሰብ አባላትና ጓደኞች በዊል አውራጃ የሚገኘው ፍርድ ቤት ለአርብ ጸሎት በተሰባሰቡበት ወቅት ዳኞች በግዛቱ የሚኖሩ ሙስሊም አሜሪካውያንን ባሸበረው ግድያ ዙሪያ ዘጠና ደቂቃ የፈጀው ውይይት እያካሄዱ ነበር። የሰባ ሶስት ዓመቱ ጆሴፍ ዙባ የግድያና የጥላቻ ወንጀሎችን ጨምሮ የስድስት ዓመት ፍልስጤማዊ አሜሪካዊ ህጻን ዌዲ አልፋዮሚን በስለት ወቅቶ በመግደልና እናቱን ሃናን ሻሂንን በማቁሰል በቀረቡበት ሁሉም ወንጀሎች ጥፋተኛ ተብለዋል። መደሰት፣ ይኑሩብኝ፣ መበሳጨት፣ ማልቀስ፣ ይኑሩብኝ፣ መሳቅ አላውቅም። የህፃኑ አባት ኦዳይ አልፋዮሚ ከፍርድ ቤቱ ውሳኔ በኋላ ለጋዜጠኞች የተሰማቸውን አጋርተዋል። እኔ ልጁ አባት ነኝ። ልጄን አጥቼ ያለው ውሳኔው በጣም ዘግይቶ የተሰጠ ይመስለኛል። ምንም አይነት ውሳኔ ልጃቸውን አይመልስላቸውም። አሚና ባርሁሚ የሙስሊም ሲቪክ ማህበረሰብ ጥምረት የተሰኘ ለትርፍ ያልተቋቋመ ድርጅት ውስጥ የምትሰራ ሲሆን በመስከረም ወር በዩናይትድ ስቴትስ ህግ መወሰኛ ምክር ቤት ውስጥ የጸደቀው ዌዲ የተሰኘ የውሳኔ ሀሳብ አርቃቂ ናት። ውሳኔው የዌዲ ግድያ በፍልስጤማዊና ሙስሊም ማንነቱ ምክንያት የተፈጸመ የጥላቻ ወንጀል መሆኑን እውቅና ይሰጣል። ግድያው የተፈጸመው እንደ አውሮፓያን አቆጣጠር በጥቅምት 7 2023 ሐማስ በእስራኤል ላይ በፈጸመው ጥቃት ከ1200 በላይ ሰዎችን ከገደለ ከአንድ ሳምንት በኋላ ነው። ዩናይትድ ስቴትስ በአሸባሪነት የፈረጀችው ሐማስ ሌሎች በመቶዎች የሚቆጠሩ ሰዎችንም አግቶ ወስዷል። ዌዲ የውሳኔ ሀሳብ ዩናይትድ ስቴትስ ለጥላቻ ወንጀሎች የሙስሊም ጥላቻ፣ ጸረ ሴማዊነት፣ ጸረ ፍልስጤምና ጸረ አረብ አድሎች ምንም ትግስት የላትም የሚለውን የአሜሪካ አቋም ያረጋግጣል። አሚና ባርሁሚ ለዌዲ ሀዘናችንን የምንገልጽበት ወቅት ቢሆንም ዌዲ የመጨረሻው መሆኑን ለማረጋገጥ ምን እያደረግን ነው የሚለውንም የምንጠይቅበት ጊዜ ነው። ጆሴፍ ዙባ በስለስ ሲወጋቸው ሙስሊሞች መሞት አለባቸው በማለት እየጮኸ ነው። አርብ ዕለት ከፍርድ ቤት ውጭ የተካሄደውን የጸሎት ስነ ስርዓት ሲመራና ሲመራ ና ለኦዲ አልፋ ዮሚ ሲያስተረጉም የነበረው አህመድ ሪሃብ የአሜሪካ እስላማዊ ግንኙነት ምክር ቤት የቺካጎ ቢሮ ዋና ዳይሬክተር ነው። ይህ ከቅርብ ጊዜ ወዲህ ከተፈጸሙ የጥላቻ ወንጀሎች የከፋውና የስድስት ዓመት ህጻን ልጅና እናቱ ላይ የሚያነጣጥር ነው። በተደጋጋሚ እንደሰማችሁት ሕፃኑ 26 ጊዜ ነው የተወጋው። ምን አይነት ጭካኔ የተሞላው እንደሆነ መገመት ትችላላችሁ። ለወላጆቹ በዚህ አስከፊ ድርጊት ውስጥ ማለፍ እጅግ አስቸጋሪ ነው። ስለዚህ ልባችን ከነሱ ጋር ነው። ኢሊኖስ በሀገሪቱ የሚገኘው ትልቁ የሙስሊም አሜሪካዊ ማህበረሰብ መገኛ ነው። አብዛኛው ትውልደ ፍልስጤማዊም በኩ ካውራጃ የሚኖር ሲሆን ብሪጅቪው የተሰኘው ሰፈርም ትንሹ ፍልስጤም በመባል ይታወቃል። ሁላችንም ወላጆች፣ አረብም ሆኑ ፍልስጤማውያን፣ እኔ ለምሳሌ ግብጻዊ አሜሪካ የሆንክ ሙስሊም ነኝ። ሁላችንም በዌድ አልፌዮሚ ውስጥ ልጆቻችን ሲሞቱ አይተናል። ምክንያቱም ከልጆቻችን በአንዱ ላይ ሊደርስ የሚችል ነው። ከቺካጎ ወጣ ብሎ በሚገኘው የዌዲ ትውልድ ከተማ ፕላንፊልድ በሚገኝ የህፃናት ፓርክ ውስጥ ለዌዲ ቋሚ መታሰቢያ ለመገንባት እቅድ መያዙን ሪሃብ ጨምረው ገልጸዋል። ፍርድ ቤቱ በጆሴፍ ዙባ ላይ የቅጣት ውሳኔ ለማሳለፍ ለሚያዚያ 26 2017 ዓ ም ቀጠሮ ይዟል። በኬን ፋራቦ ለተጠናቀረው ዘገባ ስመኝሽ፣ የቆየ ዋሽንግተን ዲሲ አውሮፓ በዩክሬን ያለውን ጦርነት ለማስቆም የሚደረገውን ጥረት ለመምራት በመጣደፍ ላይ ስትሆን የአሜሪካው ፕሬዚደንት በበኩላቸው ለዩክሬን የሚሰጠውን ማንኛውንም ወታደራዊ እርዳታ ትላንት ሰኞ እንዲቋረጥ አድርገዋል። እርምጃው የመጣው ትራምፕና ቮልዲሚር ዘለንስኪ ባለፈው አርብ በዋይት ሀውስ ውስጥ ባደረጉት ውይይት ትራምፕ ዘለንስኪን ጠንከር አድርገው መወረፋቸውን ተከትሎ ነው። መላው ዓለምም በዩክሬን ባለው ግጭትና በዋይት ሀውስ በተከሰተ ጉዳይ ላይ ትኩረቱን አድርጓል። የአሜሪካ ድምጽ ዘጋቢ የዋይት ሀውስ ዘጋቢ አንታ ፓውል ያጠናቀረችውን እንግዲህ ወልዴ ያቀርቧል። ስምምነት ላይ መድረስ አለብን። በአፋጣኝ መደረግ አለበት። ስምምነት ላይ ለመድረስ ይህን ያል ከባድ አይደለም። በአፋጣኝ መፈጸም ይችላል። ሩሲያ ስምምነት ለማድረግ ትሻለች የሚል እምነት አለኝ። በእርግጠኝነት ደግሞ የዩክሬን ሕዝብ ስምምነት ላይ እንዲደረስ ይሻል የሚል እምነት አለኝ። ዘለንስኪ ጦርነቱ ረጅም ጊዜ ሊወስድ እንደሚችል መናገራቸውን ተከትሎ ትራምፕ ትላንት በማለዳ ዘለንስኪን በማኅበራዊ መድረክ ላይ ወርፈዋል። ተንታኞች እንደሚሉት ሁሉንም ጉዳይ የያዘውን የማዕድን ስምምነት በተመለከተ ትራምፕ ቀጥሎ የሚያደርጉትን ለመገመት አስቸጋሪ ነው። አና ቦርሼቭስካያ በዋሽንግተን የቅርብ ምሥራቅ ፖሊሲ ተቋም ተመራማሪ ናቸው። የትራምፕ እቅድ አሁን ምን እንደሆነ ግልጽ አይደለም። እያየን ያለነው ነው፣ ባለፈው ሳምንት የሆነው አውሮፓ ሩሲያን ለመመከት ከፊት መሰለፏን፣ መቅደሟን ነው። አርብ ዋይት ሀውስን ለቀው የወጡት ዘሌንስኪ በአትላንቲክ ውቅያኖስ ላይ በረው አውሮፓውያን አጋሮቻቸው እቅፍ ውስጥ ገብተዋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ጨመቅ አድርገው አቅፈዋቸዋል። እንግሊዝ የሰላም አስከባሪ ኃይል እንደምትልክ በድጋሚ ያስታውቃ ለአምስት ሺህ የአየር መቃወሚያ ሚሳይል መግዣ የሚውል ሁለት ቢሊዮን ዶላር እንደምትሰጥ ቃል ገብታለች። ኪር ስታርመር የእንግሊዝ ጠቅላይ ሚኒስትር ስ ክቡር አፈ ጉባኤ፣ በሀገሪቱ ሰላምን ለማስፈን አውሮፓ ከባዱን ሥራ መሥራቷ ትክክል ነው። በተጨማሪም ሰኞ ሩሲያ እና ዩክሬን ሦስት ዓመታትን ያስቆጠረውን ጦርነት በተመለከተ ሰፊ ልዩነት እንዳላቸው ለዓለም ባስተላለፉት መልእክት ላይ አሳይተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ፣ እንደማስበው የአሜሪካ ድጋፍ ይቀጥላል። ምክንያቱም የዩክሬን መውደቅ የፑቲን ስኬት ብቻ አይደለም፣ የአውሮፓ ውድቀት እንዲሁም የአሜሪካ ውድቀት ነው። እንደማስበው ሁላችንም ፑቲን እንዲያሸንፍ እድል መስጠት የምንሻ አይመስለኝም። የሩሲያው ፕሬዚደንት ቭላዲሚር ፑቲን ቃል አቀባይ ድሚትሪ ፔስኮቭ ደግሞ ቀጣዩን ብለዋል። ጦርነቱን እንዲቀጥል ነው የሚሹት። አሁን ባለው ሁኔታ ውስጥ የዋሽንግተን ጥረትና የሞስኮ ዝግጁነት ብቻ በቂ አይደለም። ዋናው አካል ይቀረናል። ይህ በእንዲህ እንዳለ ቻይናም መፍትሔ እንዲገኝ እንደምትሻ አስታውቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንቼያን ቻይና የዩክሬን ቀውስን የፈጠረች ወይም የቀውሱ አካል አይደለችም። ጉዳዩን በሰላም ለመቋጨት የሚደረገውን ጥረት እንደግፋለን። የሁለቱንም ወገኖች ፍላጎት ያንጸባረቅ መፍትሄ ላይ ለመድረስ ሁሉም ወገኖች እንደሚጥሩ ተስፋለን። ዋይት ሀውስ ግፊቱን የጨመረ መሆኑን ለቪ አረጋግጧል። መፍትሄ ላይ ለመድረስ ለሚደረገው ጥረት አስተዋጽኦ ኑሮ ዘንድ አስተዳደሩ ሁሉንም ድጋፎች አቋርጦ በመገምገም ላይ እንደሆነ ዋይት ሀውስ አስታውቋል። ትራምፕ ዩክሬንን በተመለከተ ተጨማሪ የሚያስታውቁት ጉዳይ እንዳለ አመልክተዋል። ንግግር አድርጋለሁ ታውቅ ይሆናል። ነገ ንግግር አደርጋለሁ፣ እናም ነገ ምሽት አሳውቃችኋለሁ። ይህ ንግግር ዛሬ ምሽት የሚጠበቀውና ለጥምር ምክር ቤቱ የሚያደርጉት ንግግር ነው። አኒታ ፓውል ከዋይትሃውስ ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ የተከበራችሁ አድማጭ ተመልካቾቻችን፣ የምሽቱ መሰናዶ ዝል የተጠናቀቀ ኤደንገር ደግሞ በመስተንግዶ ጽዮን ግርማ በዋና አዘጋጅነት ብርሃን ኃይሉ በቅንብሩ አብረናችሁ ነበርን። ጤና